መጽሐፈ ነህምያ ምዕራፍ ሰባት ። እንዲህም ሆነ ቅጥሩ ከተሠራ በኋላ ሳንቃዎቹንም ካቆምሁ በኋላ በረኞቹና መዘምራኑ ሌዋውያኑም ከተሾሙ በኋላ ወንድሜን አናኒንና የግንቡን አለቃ ሐናንያን በኢየሩሳሌም ላይ ሾምኋቸው። እርሱም እውነተኛ፣ ከሌሎቹም ይልቅ እግዚአብሔርን የሚፈራ ሰው ነበረ። እኔም ፀሐይ እስኪም ወቅት ድረስ የኢየሩሳሌም በሮች እየከፈቱ እነርሱም ቆመው ሳሉ ደጆቹን ይዝጉ ይቈልፉም ከኢየሩሳሌምም ሰዎች አንዳንዱን በየተራው አንዳንዱንም በየቤቱ አንጻር ጠባቆችን አስቀምጡ አልኋቸው። ከተማይቱም ሰፊና ታላቅ ነበረች። በውስጧም የነበሩ ሕዝብ ግን ጥቂቶች ነበሩ። ቤቶቹም አልተሰሩም ነበር። አምላኬም ታላቆቹንና ሹማምንቱን ሕዝቡንም ሰብስቤ እቈጥራቸው ዘንድ በልቤ አደረገ። አስቀድመው የመጡትን ሰዎች የትውልድ መጽሐፋቸውን አገኘሁ። ከእርሱም እንደዚህ ተጽፎ አገኘሁ። የባቢሎን ንጉሥ ናቡከደነፆር ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደ እየከተማቸው የተመለሱት የአገር ልጆች እነዚህ ናቸው። ከዘሩባቤል ከኢያሱ ከነህምያ ከአዛርያስ ከረዓምያ ከነሐማኒ ከመርዶኪዎስ ከበላሳን ከሚስጴሬት ከበጉዋይ ከነሑም ከበዓና ጋር መጡ። የእስራኤልም ሕዝብ ሰዎች ቁጥር ይህ ነው። የፋሮስ ልጅ ሁለት ሺህ መቶ ሰባ ሁለት የሰፋጢያስ ልጆች ሦስት መቶ ሰባ ሁለት የኤራ ልጆች ስድስት መቶ አምሳ ሁለት ከኢያሱና ከኢዮአብ ልጆች የሆኑ የፈሐት ሞዓብ ልጆች ሁለት ሺህ ስምንት መቶ አሥራ ስምንት፣ የኤላም ልጆች ሺህ ሁለት መቶ አምሳ አራት፣ የዛቱ ልጆች ስምንት መቶ አርባ አምስት፣ የዘካይ ልጆች ሰባት መቶ ስድሳ፣ የቤንዊ ልጆች ስድስት መቶ አርባ ስምንት፣ የቤባይ ልጆች ስድስት መቶ ሀያ ስምንት፣ የአዝጋድ ልጆች ሁለት ሺህ ሦስት መቶ ሀያ ሁለት፣ የአዶኒቃም ልጆች ስድስት መቶ ስድሳ ሰባት የበጉዋይ ልጆች ሁለት ሺህ ስድሳ ሰባት የአዲን ልጆች ስድስት መቶ አምሳ አምስት የሕዝቅያስ ወገን የአጤር ልጆች ዘጠና ስምንት የሐሱም ልጆች ሦስት መቶ ሀያ ስምንት የቤሳይ ልጆች ሦስት መቶ ሀያ አራት የሐሪፍ ልጆች መቶ አሥራ ሁለት የገባኦን ልጆች ዘጠና አምስት የቤተልሔምና የነጦፋ ሰዎች መቶ ሰማንያ ስምንት፣ የአናቶን ሰዎች መቶ ሀያ ስምንት፣ የቤት አዝሞት ሰዎች አርባ ሁለት፣ የቂርያት ይዓሪምና የከፊራ የብኤሮትም ሰዎች ሰባት መቶ አርባ ሶስት፣ የራማና የጌባ ሰዎች ስድስት መቶ ሀያ አንድ፣ የማክማስ ሰዎች መቶ ሀያ ሁለት፣ የቤቴልና የጋይ ሰዎች መቶ ሀያ ሦስት፣ የሁለተኛው ናባው ሰዎች አምሳ ሁለት የሁለተኛው ኤላም ልጆች ሺህ ሁለት መቶ አምሳ አራት የካሪም ልጆች ሦስት መቶ ሀያ የኢያሪኮ ልጆች ሦስት መቶ አርባ አምስት የሎድና የሃዳድ የኦኖም ልጆች ሰባት መቶ ሀያ አንድ የሴናአ ልጆች ሦስት ሺህ ዘጠኝ መቶ ሰላሳ ካህናቱ ከኢያሱ ወገን የዮዳኤ ልጆች ዘጠኝ መቶ ሰባ ሦስት የኢሜር ልጆች ሺህ አምሳ ሁለት፣ የፋስኮር ልጆች ሺህ ሁለት መቶ አርባ ሰባት፣ የካሪም ልጆች ሺህ አሥራ ሰባት፣ ሌዋውያኑ ከሆዳይዋ ወገን የኢያሱና የቀድሞኤር ልጆች ሰባ አራት፣ መዘምራኑ የአሳፍ ልጆች መቶ አርባ ስምንት፣ በረኞቹ የሰሎም ልጆች፣ የአጤር ልጆች፣ የጤልሞን ልጆች የዓቆብ ልጆች የሐጢጣ ልጆች የሶባይ ልጆች መቶ ሠላሳ ስምንት ናታኒም የሲሃ ልጆች የሐሱፋ ልጆች የጠባዖት ልጆች የኬራስ ልጆች የሲዓ ልጆች የፋዶን ልጆች የልባና ልጆች የአጋባ ልጆች የሰምላይ ልጆች የሐናን ልጆች የጌዴል ልጆች የግሃር ልጆች የራያ ልጆች የራአሶን ልጆች የኔቆዳ ልጆች የጋሴም ልጆች የዖዛ ልጆች የፋሴህ ልጆች የቤሳይ ልጆች የምዑናውያን ልጆች የንፉሰሲም ልጆች የበቅቡቅ ልጆች የአቀፋ ልጆች የሐርሁር ልጆች የበስሎት ልጆች የመሂዳ ልጆች የሐርሻ ልጆች የበርቆስ ልጆች የሲሳራ ልጆች የቴማ ልጆች የንስያ ልጆች የሐጢፋ ልጆች የሰለሞንም ባሪያዎች ልጆች፣ የሶጣይ ልጆች፣ የሶፌሬት ልጆች፣ የፋሩዳ ልጆች፣ የያእላ ልጆች፣ የደርቆን ልጆች፣ የጌዴል ልጆች፣ የሰፍጥያስ ልጆች፣ የሐጢል ልጆች፣ የፈካራት ልጆች፣ የሐፂቦይም ልጆች፣ የአሞን ልጆች ናታኒም ሁሉና የሰለሞን ባሪያዎች ልጆች ሦስት መቶ ዘጠና ሁለት ነበሩ። ከቴልሜላ፣ ከቴላሬሳ፣ ከክሩብ ከአዳን ከኢሜር የወጡ እነዚህ ናቸው። ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም። የዳላያ ልጆች፣ የጦቢያ ልጆች፣ የኔቆዳ ልጆች ስድስት መቶ አርባ ሁለት። ከካህናቱም የኤቢያ ልጆች፣ የአቆስ ልጆች፣ ከገለዓዳዊው ከበርዘሊ ልጆች ሚስት ያገባ በስሙም የተጠራ የበርዘሊ ልጆች እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኘም፣ ከክህነትም ተከለከሉ። ሐቴርሰታም በኡሪምና በቱሚም የሚፈርድ ካህን እስኪነሣ ድረስ ከተቀደሰው ነገር አትበሉም አላቸው። ሰባት ሺህ ሦስት መቶ ሠላሳ ሰባት ከነበሩ ከሎሌዎቻቸውና ከገረዶቻቸው ሌላ ጉባኤው ሁሉ አርባ ሁለት ሺህ ሦስት መቶ ስድሳ ነበሩ ሁለቱ መቶም አርባ አምስት ወንዶችና ሴቶች መዘምራን ነበሯቸው። ፈረሶቻቸውም ሰባት መቶ ሠላሳ ስድስት በቅሎቻቸውም ሁለት መቶ አርባ አምስት ግመሎቻቸውም አራት መቶ ሠላሳ አምስት አህዮቻቸውም ስድስት ሺህ ሰባት መቶ ሀያ ነበሩ። ከአባቶች ቤቶች አለቆችም አያሌዎች ሰዎች ስለ ሥራው ስጦታ ሰጡ። ሐቴርሰታም አንድ ሺህ የወርቅ ዳሪክ አምሳም ድስቶች አምስትም መቶ ሰላሳም የካህናት ልብስ በቤተ መዛግብት ውስጥ ሰጠ። ከአባቶች ቤቶች አለቆችም አያሌዎች በሥራው ቤተ መዛግብት ውስጥ ሃያ ሺህ የወርቅ ዳሪክ ሁለት ሺህ ሁለት መቶም ምናን ብር ሰጡ። የቀሩትም ሕዝብ የሰጡት ሃያ ሺህ የወርቅ ዳሪክና ሁለት ሺህ ምናን ብር፣ ስድሳ ሰባትም የካህናት ልብስ ነበረ። ካህናቱና ሌዋውያኑም በረኞቹና መዘምራኑም ከሕዝቡም አያሌዎች ናታኒምም እስራኤልም ሁሉ በከተሞቻቸው ተቀመጡ።